ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጤና ስጥልን፣ እንደምናመሻችሁ አድማጮቻችን፣ የዛሬ ሮብ ጥቅምት 19 ቀን 2007 ዓ ም ስርጭታችንን ይዤ የማስተናግዳችሁ አዳነ ፍሳሐዬ ነኝ። ባንኪሙን ዓለም አቀፉ ማህበረሰብ በአፍሪቃ ቀንድ ከድህነትና ከረሃብ ለመውጣት የሚደረገውን ጥረት እንዲረዳ ጥሪ ያቀረቡ አምነስቲ ኢንተርናሽናል የኢትዮጵያ መንግስት ኦሮሞዎችን ያሰቃያል ሲል ከሰሰ። የኢትዮጵያ መንግሥት ግን ክሱ ሐሰት ነው ሲል አስተባበለ። ከቦስተን ማራቶን ፍንዳታ ጋር በተያያዘ በውሸት ክስ ለፍርድ የቀረበው ሮቤል ፊሊጶስ ጥፋተኛ ነው ተባለ። የሚሉት ነጥቦች በዛሬው ፕሮግራማችን ከሚቀርቡት ዝግጅቶች መካከል ናቸው። አሁን ግን የዓለም ዜና ይቀድማል። ቆንጅታዬ ታነብልናለች። ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን ቆንጅት አይደለችም፣ ለዛሬ ለጊዜው የምታነበው ሰሎሞን አባተ ነኝ የማቀርብላችሁ። ሶማሊያ ውስጥ ከሶስት ሚሊዮን በላይ የሚሆን ሰው ሰብአዊ እርዳታ እንደሚያስፈልገው የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አስታወቁ። በአፍሪካ ቀንድ ሀገሮች ጉብኝት እያደረጉ ያሉት የመንግስታቱ ድርጅት ኃላፊ ዛሬ ወደ ሶማሊያ ዋና ከተማ ሞቃዲሾ ለአጭር ጊዜ ጎራ ብለው ሳለ በሰጡት መግለጫ ሀገሪቱን ከሌላ ቸነፈር ለመታደግ ዓለም ዛሬ እንዲንቀሳቀስ ጥሪ አድርገዋል። የፖለቲካ መረጋጋት እያሳየች ያለችው ሶማሊያ ሰብአዊ ሁኔታዎች አብዝተው እንደሚያሳስቧቸው ዋና ጸሐፊው ተናግረዋል። ሚስተር ባን ወደ አፍሪካ ቀንድ የተጓዙት ከዓለም ባንክና ከእስላማዊ ልማት ባንክ ኃላፊዎች ጋር ሲሆን ሁለቱ ተቋማት ለአካባቢው ልማት የስምንት ቢሊዮን ዶላር ድጋፍ ለመስጠት ሰሞኑን ቃል ገብተዋል። የዛምቢያ ምክትል ፕሬዚደንት ሆነው ሲያገለግሉ የቆዩት ጋይ ስካት የሀገሪቱ የሽግግር ፕሬዚደንት ሆነው ተሰየሙ። የሚስተር ስካትን መንበረ ርዕሰ ብሔሩን መረከብ የመከላከያ ሚኒስትሩ ኤድጋር ሉንጉ በይፋ ያሳወቁት ፕሬዚደንቱ ሚካኤል ሳታ በ77 ዓመት ዕድሜያቸው ባረፉ ከ24 ሰዓታት ባነሰ ጊዜ ነው። የዛምቢያ ሕዝብ ፕሬዚደንቱን በ90 ቀናት ውስጥ እንዲመርጥ እንደሚደረግ ሚስተር ሉንጉ ገልጸዋል። ሚስተር ሳታ ምንነቱ ባልተነገረ ህመም ለንደን ላይ ሕክምና ሲከታተሉ እንደነበር ይታወቃል። ሚስተር ስካት የደቡብ አፍሪካ የዘመና አፓርታይድ የመጨረሻው ፕሬዚደንት ከነበሩት ዴክላርክ ወዲህ ባለፉት 20 ዓመታት የመጀመሪያው ነጭ አፍሪካዊ መሪ መሆናቸው ነው። አዲሱ የዛምቢያ መሪ ጋይ ስካት ሰባ ዓመታቸው ሲሆን የተወለዱት በቅኝ ግዛት ዘመን ሰሜን ሮዴዣ በምትባለው የዛሬዪቱ ዛምቢያ ነው። ወላጆቻቸው የተወለዱት ግን ዛምቢያ ውስጥ ስላልነበረ በሀገሪቱ ሕገ መንግሥት መሰረት ሚስተር ስካት ቋሚ ፕሬዚደንት ሊሆኑ አይችሉም። ትናንት ያረፉት ፕሬዚደንት ሚካኤል ሳታ በአንደበተ ርቱዕነታቸውና በቀስቃሽና አነቃቂ የንግግር ተሰጧቸው ምክንያት ኪንግ ኮብራ አውራ ዘንዶ የሚል ቅጽል ስም ተሰጥቷቸዋል። ሚስተር ሳታ ከሶስት ጊዜ ያልተሳኩ ሙከራዎች በኋላ የዛሬ ሶስት ዓመት ለፕሬዝደንትነት ሲመረጡ ሙስናን ለመዋጋት ቃል ገብተው ሲሰሩ ቆይተዋል። ዛምቢያ በአፍሪካ በመዳብ ማዕድን ምርት ቀዳሚዋ ሀገር ነች። ኮባኒ ከተማ ላይ ላለፉት ተከታታይ ሳምንታት ከአይሲል ተዋጊዎች ጋር እየተፋለሙ ያሉት የሰሜናዊ ሶሪያ ኩርድ ተዋጊዎች ተጨማሪ ማጠናከሪያ ድጋፍ አገኙ። የሶሪያ ነጻ ጦር የሚባሉት ተቃዋሚ ኃይሎች ሀምሳ የሚሆኑ ታጣቂዎች ከቱርክ ወደ ሶርያ ዘልቀው ገብተው ኩርዶቹን ተቀላቅለዋል። እነዚህ ተዋጊዎች ላለፉት ሦስት ዓመት ተኩል ለሚሆን ጊዜ የሶሪያውን ፕሬዚደንት ባሻር አል አሳድን ለመጣል ሲዋጉ የቆዩ ናቸው። በሌላ በኩል ደግሞ የኢራቅ ኩርድ ተዋጊዎች ያሉበት አንድ ቡድን ወደ አንድ የደቡብ ቱርክ ውስጥ የሚገኝ አይሮፕላን ጣቢያ ዛሬ ተጓጉዘዋል። ከዚያም በቱርክ ወታደሮች ታጅበው ወደ ሶሪያ ድንበር መንቀሳቀሳቸው ተነግሯል። የከባድ መሳሪያ ትጥቆች የሚገኙበት አንድ ሌላ ወታደራዊ ቅልፈት ደግሞ ወደ ኮባኒ ለማምራት የቱርክን ድንበር አቋርጦ ገብቷል። የቱርክ መንግሥት ከኢራቅ ኩርዲስታን ክልል የሚነሱ 150 ተዋጊዎች ግዛቱን አቋርጠው እንዲያልፉ ባለፈው ሳምንት ፍቃድ ሰጥቶ ነበር። ከዩናይትድ ስቴትስ በግል ተሰንዝሮብኛል ያሉት ትችት እስራኤልን ከአደጋ የመጠበቅና ብሔራዊ ደህንነቷን የማስከበር አቋሚ ውጤት ነው ሲሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ተናገሩ። ሚስተር ኔታንያሁ ይህንን ያመለከቱት አንድ ማንነቱ ያልተገለጸ የአሜሪካ ባለሥልጣን ከሰፈራ መርሃ ግብራቸው ጋር በተያያዘ ፈሪ ናቸው ብሎ ተናግሯል ሲል ዘ አትላንቲክ የሚባል መጽሔት ዘገባ ይዞ ከወጣ በኋላ ዛሬ ለፓርላማቸው ባደረጉት ንግግር ነው። የእስራኤልን መንግስት አደጋ ላይ ሊጥል በሚችል ሁኔታ ጨርሶ አላፈገፍግም ብለዋል ኔታንያሁ። ጠቅላይ ሚኒስትሩ ትናንት ደግሞ ምስራቅ ኢየሩሳሌም ውስጥ አንድ ሺህ ተጨማሪ የመኖሪያ ቤቶችን የመስራት ውሳኔያቸውን ትክክለኛነት ለማሳመን ጥረት አድርገዋል። የእስራኤል የመኖሪያ ቤቶች ግንባታና መንደሮችን የማስፋፋት መርሃ ግብሯ ለሰላም እንቅፋት ነው በሚል ከአድራጎቷ እንድትቆጠብ ዩናይትድ ስቴትስ በተደጋጋሚ ስታሳስብ ትሰማለች። አፍጋኒስታን ውስጥ የሰላምና እርቅ ጥረቶችን ለመደገፍና በጦርነት ከተጎሳቆለችው ጎረቤቷ ጋር አዲስ የግንኙነት ምዕራፍ ለመክፈት የሚያስችላትን ድጋፍ ለመስጠት ፓኪስታን ቀደም ሲል ገብታ የነበረውን ቃል በድጋሚ አረጋገጠች። የፓኪስታን ባለሥልጣናት ይህንን አቋማቸውን የተናገሩት ዛሬ በአፍጋኒስታንና በፓኪስታን የዩናይትድ ስቴትስ ልዩ ልዑክ ከሆኑት ዳን ፌልድማን ጋር ባደረጉት ውይይት ነው። ፓኪስታን ሰላማዊ፣ የተረጋጋች፣ አንድነቷ የተጠበቀና የበለጸገች አፍጋኒስታንን ትደግፋለች ብለዋል የፓኪስታን ጠቅላይ ሚኒስትር አማካሪ ሳርታ አዚዝ። ኢስላማባድ ከካቡል ጋር ሰላምና ጸጥታን፣ ንግድና የምጣኔ ሀብት ግንኙነቶችን፣ መልሶ ግንባታና ተሃድሶን፣ አካባቢያዊ ትብብርን በመሳሰሉ ጉዳዮች ላይ አብራ እንደምትሰራም አዚዝ አክለው ጠቁመዋል። የአፍጋኒስታን ፕሬዚደንት አሽራፍ ጋኒ ከፊታችን በሚመጣ ወር ፓኪስታንን እንደሚጎበኙም ተነግሯል። የባንግላዴሽ ዳኞች በሀገሪቱ ግዙፍ ነው የሚባለው እስላማዊ ፓርቲ መሪ ላይ የሞት ፍርድ አሳለፉ። ሦስት ዳኞች የተሰየሙበት የዳካ ችሎት የ71 ዓመቱ ሞቲዩር ራህማን ኒዛሚ በስቅላት እንዲቀጡ የፈረዱት በጦር ወንጀሎች በተከፈተባቸው ክስ ጥፋተኛ ናቸው በሚል ነው። ናዛሚ ቀደም ሲል የሀገሪቱ ካቢኔ አባል ነበሩ። ለሰዓቱ የያዝነው የሰዓት ዜና በዚሁ አበቃ። ከምሽቱ ሶስት ሰዓት ደግሞ ከተጨማሪ ዜናዎች ጋር እንመለሳለን። ወደ ቀሪ ዝግጅቶቻችን መልሳችሁ፣ አሁን ወደ ቀዳሚው ዝግጅታችን እናመራለን። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሞን በአፍሪቃ ቀንድ ከድህነት ከረሃብና ከማያቋርጥ የቀውስ አዙሪት ለመውጣት የሚደረገውን ጥረት ዓለም አቀፉ ማህበረሰብ ድጋፉን እንዲለግሰው ጥሪ አቀረቡ። በአካባቢው ልማትና መረጋጋት ለማስፈን የሚያስችል የስምንት ቢሊዮን ዶላር ውጥን መጀመሩን ደግሞ የዓለም ባንክ ቡድን ፕሬዚደንት አስታወቁ። ዘጋቢያችን መለስካቸው አመሀ ከአዲስ አበባ ዝርዝሩን ልኳል። ቀጥሎ ይቀርባል። በአፍሪካ ቀንድ አዲስ የልማት ውጥን ለማስጀመር የመንግስታቱ ድርጅት ዋና ጸሐፊን ጨምሮ ሌሎች አካባቢያዊና ዓለም አቀፋዊ ድርጅት መሪዎች ትናንት አዲስ አበባ ገብተዋል። ዋና ጸሐፊ ባንኪሙን ከዓለም ባንክ ቡድን ፕሬዚዳንት፣ ከእስላማዊ ልማት ባንክ፣ ከአፍሪካ ልማት ባንክ፣ ከአፍሪካ ህብረትና ከአውሮፓ ህብረት ተወካዮች ጋር ሆነው በሸረተን አዲስ ሆቴል የሰጡት አጭር መግለጫ ላይ የአፍሪካ ቀንድ አካባቢ ከፊቱ ዛሬም ፈተና እንደተጋረጠበት ተናግረዋል። ይሁንና ትልቅ ተስፋም ያለው ክፍለ አህጉር መሆኑንና በዚህ አካባቢ ለዓመታት የቆየውን የቀውስ አዙሪት ለመቁረጥ አገሮቹ ብርቱ ጥረት እያደረጉ እንደሆኑ ገና በንግግራቸው መግቢያ ላይ ነበር የጠቀሱት። ይህ ጥረት ፍሬ ያፈራ ዘንድ የመንግስታቱ ድርጅት ዋና ጸሐፊ ለዓለም አቀፉ ማህበረሰብ ጥሪያቸውን አቅርበዋል። but the region includes some of the continent's most dynamic economies አካባቢው ከድርቅ ጀምሮ እስከ አሸባሪነትና ጽንፈኝነት ያሉ አደጋዎች ወይም ፈተናዎች ከፊቱ የተጋረጡበት ነው። ይሁንና የአካባቢው እንደዚሁም በአህጉሩ ከፍተኛ እድገት ከሚያስመዘግቡ ኢኮኖሚዎች አንዳንዶቹ የሚገኙበትና ወደ ፖለቲካዊ መረጋጋት የሚያደርሱ ከፍተኛ እርምጃዎች የተወሰዱበት አካባቢ ነው። አሁን ጊዜው ዓለም አቀፉ ማህበረሰብ እነዚህን ጥረቶች ለማጠናከር እገዛውን የሚለግስበት ነው። ወደ አፍሪካ ቀንድ ከአጋሮቻቸው ጋር የመጡት ከዚህ ቀደም በታላላቆቹ ሐይቆች አካባቢና በሳሄል አካባቢ እንዳደረጉት ሁሉ ሶስት መልእክቶችን ይዘው እንደመጡ የተናገሩት ባንኪሙን በአፍሪካ ቀንድ ሰላምና ልማት የማይነጣጠሩ ናቸው ብለዋል። በአፍሪካም ሆነ በየትኛውም የዓለም ክፍል አንዱ ከሌላው ተለይቶ ለረዥም ጊዜ ሊቆይና በጥቅም ላይ ሊውል እንደማይችልም ለአፍሪካ ቀንድ ሀገሮች ሁሉ ተመሳሳይ መልእክታቸውን አስተላልፈዋል። የዓለም ባንክ ቡድን ፕሬዚዳንት ሚስተር ጂንዮንግ ኪም በበኩላቸው ከዚህ አኳያ ለአካባቢው አዲስ የተጀመረው ውጥን ያለውን እቅድ በአጭሩ ገልጸዋል። ይህንን ውጥን በሚቀጥሉት አያሌ ዓመታት በአካባቢው ማለትም በአፍሪካ ቀንድ ልማትንና መረጋጋትን ለማጽናት ስምንት ቢሊዮን ዶላርን ያንቀሳቅሳል። የዓለም ባንክ ደግሞ ድህነትን ለመቀነስ የኢኮኖሚ እድገትና ሌሎችን ለማስፋፋትና የንግድ እንቅስቃሴዎችን ለማበረታታት አንድ ነጥብ ስምንት ቢሊዮን ዶላር ድንበር ዘለልና አካባቢያዊ ለሆኑ ፕሮጀክቶች ወይም ውጥኖች ያቀርባል። ኪም አክለውም ይህን አዲስ ውጥን ለአካባቢው ህዝብ እንዴት ያለ ድል ሊፈጥር እንደሚችልም አብራርተዋል። አዲሱ ውጥን ስደተኞችን ጨምሮ የሀገር ውስጥ ተፈናቃዮችንና የሚያስተናግዷቸው ህብረተሰቦችን ለመሳሰሉ በአካባቢው ለሚገኙ ለጉዳት ተጋላጭ ወገኖች ሁሉ አዳዲስ ኢኮኖሚያዊ እድሎችን ይፈጥርላቸዋል። ይህ አዲስ የገንዘብ አቅርቦት ለአፍሪካ ቀንድ ሕዝቦች አዲስ እድል ይፈጥርላቸዋል። ንጹህ የመጠጥ ውሃ፣ የተመጣጠነ ምግብ፣ የጤና አገልግሎት፣ የትምህርት አገልግሎትና ስራ እንዲያገኙ የሚያረጋግጥ ይሆናል። ሚስተር ባንኪሙን በመግለጫቸው ላይ በአሁኑ ጊዜ በዓለም በተለይም በምዕራብ አፍሪካ ሀገሮች ከፍተኛ የህዝብ ጤና ችግር የሆነውን ኢቦላንም አልዘነጉም። በተለይም ችግሩ ወደ ተስፋፋባቸው አገሮች ሄደው አገልግሎት ሰጥተው የሚመለሱ ባለሙያዎችን ህዝብ እንዳያገላቸው ተማጽነዋል። በኢቦላ ቫይረስ ሳይያዙ አገልግሎት ሲሰጡ ቆይተው የሚመለሱ የጤና ባለሙያዎች ልዩና ለሰው ልጅ ውጤታማ ሥራ አርአያ ናቸው። እነዚህ ሰዎች ሳይንሳዊ መሠረት በሌላቸው ምክንያቶች እገዳ ሊደረግባቸው አይገባም። ራሳቸውን ለአደጋ አጋልጠው የሰጡት አገልግሎት በተመለከተ መገለል የለባቸውም። ይህንን በሽታ በተሻለ ሁኔታ ለመዋጋት በእነሱ ነው የምንተማመነው። በበሽታው በተጠቁ ሀገሮች ውስጥ ለማገልገል በጎ ፈቃዳቸውን ስለሰጡ እባካችሁ ለይታችሁ አታስቀምጧቸው። ዋና ጸሐፊውና የዓለም ባንክ ቡድን ፕሬዚዳንት ጂን ዮንግ ኪም እና ሌሎችም ውጥኑን ለማስጀመር የመጡት ከኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ እና ከውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አዳኖም ጋር መነጋገራቸውንም ገልጸዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የኢትዮጵያ መንግስት በኦሮሞ ሕዝብ ላይ በዘዴ የተውጠነጠነ አፈና ያካሄዳል ሲል ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል ባወጣው አዲስ ሪፖርት ከሷል። የኢትዮጵያ መንግስት ግን የአምነስቲን ክስ ሐሰት ነው ይላል። ዝርዝሩን ሰለሞን አባተ ይዞታል እነሆ። የአምነስቲ ኢንተርናሽናል የኢትዮጵያ ተመራማሪ ወይም መርማሪ ክሌር ቤስተን ድርጅታቸው ያወጣውን አዲስ ሪፖርት አስመልክቶ ለቪኦኤ በሰጡት ቃል የኢትዮጵያ መንግሥት ለነገሩ ማንኛውንም ተቃውሞ በጸጋ አያስተናግድም ብለዋል። በተለይ ግን በኦሮሞ ሰው ላይ ያተኩራል ብለዋል። ይህ ሪፖርት የሚናገረው የኢትዮጵያ መንግስት ኦሮሚያ ክልል ውስጥ ገና ለገና ተቃውሞ አለ በሚል እንኳ ለማፈን የሚጠቀምባቸው የተለያዩ ዘዴዎች መኖራቸውን ነው። እነዚህ ዘዴዎች ደግሞ በሺዎች የሚቆጠሩ እስራቶችን ያለ ክስ አስሮ ማቆየትን፣ የስቃይ አያያዞችን፣ ደብዛ ማጥፋትና ከሕግ ውጭ የሆኑ ግድያዎችን ጭምር የሚያካትቱ ናቸው። በ2011 እና በ2014 ዓመተ ምህረት መካከል በአውሮፓውያኑ የዘመን አቆጣጠር ማለት ነው። ባሉት ዓመታት ውስጥ ቢያንስ አምስት ሺህ ሰው መታሰሩን የሚጠቁሙ መረጃዎች እንዳሏቸው ቤስተን አመልክተዋል። ኦሮሚያ ክልል ውስጥ እነዚህ እስራቶች የተካሄዱት አንድም ተቃውሟቸውን በግልጽ ባሳወቁ ሰዎች ላይ፣ በሌላ በኩል ደግሞ ይቃወማሉ በሚል በተጠረጠሩ ሰዎች ላይ መሆኑን የአምነስቲያዋ መርማሪ ተናግረዋል። እነዚህ ሰዎች በሁሉም የህይወት ዘርፎች የተሰማሩ ተማሪዎች፣ መምህራን፣ ገበሬዎች፣ የጤና ባለሙያዎች፣ ነጋዴዎች፣ የመንግስትም ሰራተኞች የሚገኙባቸው ናቸው። ክሌር ቤስተን አነጋግረናቸዋል ካሏቸው ታሳሪዎች መካከል አንድ ለዩኒቨርሲቲ ውድድር የቢዝነስ እቅድ ያዘጋጀ ተማሪ የፖለቲካ አጀንዳ አለህ ተብሎ መታሰሩን፣ አንድ የመንግሥት ሠራተኛ የሆነ የግብርና ባለሙያ ደግሞ ሥራው ከማዳበሪያ ጋር የተያያዘ በመሆኑና በክልሉ ውስጥ የሚገኙ በመቶዎች የሚቆጠሩ ገበሬዎች የማዳበሪያው ዋጋ ተወደደ ብለው በመቆጣታቸውና ሰልፍን በመውጣታቸው ይህንንም ለመንግሥት በማሳወቁ አንተ አነሳስተሃቸዋል ተብሎ መታሰሩን፣ እነዚያ ተቃውሟቸውን የገለጹ ተባባሪዎችም መታሰራቸውን ተናግረዋል። እንዲህ አይነት ፈጽሞ ግልጽ ባልሆኑ ምክንያቶች በፖለቲካ አስተሳሰባቸው ተጠርጥረው ከሌሎች ተቃውሞ አላቸው ተብለው ከሚጠረጠሩ ሰዎች ጋር ንክኪ አላቸው እንኳን እየተባሉ የሚታሰሩ ብዙ ናቸው። አምነስቲ ኢንተርናሽናል ከኢትዮጵያ እንዲወጣ ከተደረገ በአውሮፓውያን አቆጣጠር ከ2011 ዓ ም ወዲህ ገብቶ ሁኔታዎችን መፈተሽና በቀጥታ መመርመር እንደማይችል ወይም በኢትዮጵያ መንግስት እንደማይፈቀድለት ከኦሮምኛ ዝግጅት ክፍላችን ባልደረባዬ ከጃለኔ ገመዳ ጋር ባደረጉት ቃለ ምልልስ ያስታወሱት ክሌር ቤስተን መረጃዎቻቸውን የሚያገኙት በአመዛኙ በብዙ ሀገሮች ውስጥ ተሰደው ከሚኖሩ የየማህበረሰብ አባላት ጋር ከተደረጉ ቃለ ምልልሶች፣ ኦሮሚያና አዲስ አበባ ውስጥ የሚኖሩ ሰዎች ከሚሰጧቸው እማኝነቶች መሆኑን አመልክተዋል። ከ240 በላይ ቃለምልልሶችን ማድረጋቸውን እና እነርሱም እየተካሄዱ ናቸው ስለሚባሉ የመብት ረገጣዎች ተመሳሳይ ቃሎችን እንደሰጧቸው ገልጸዋል። የአምነስቲ ኢንተርናሽናልን አዲስ ሪፖርት እንዳላዩት ወደ አዲስ አበባ ደውዬ ያገኘኋቸው የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ሚኒስትር ደኤታ አቶ እውነቱ ብላታ ገልጸውልኛል። ይሁን እንጂ አሉ አቶ እውነቱ እሱም ባላየውም እንኳን አምነስቲ ኢንተርናሽናል እንግዲህ በኢትዮጵያ ላይ የሚያወጣቸው የሚያወጣ የሚችላቸው ነገሮች አንድ አይነት ነገር ስለሆኑ ከዛ ተነስቼ የኢትዮጵያ መንግስት አቋም መግለጽ ይችላለሁ። እሺ በዚህ አገር ላይ ብሄረሰብን ወይም ማንነትን መሰረት ያደረጉ ሽቆናዎች ና ግዳዎች ካበቁ ሀያ ሶስት አመታትን አስቆጥረናል። በዚህም ምክንያት ዛሬት ኢትዮጵያ ውስጥ ብሄረሰብን ወይም ማንነትን መሰረት ያደረጉ ሽቆናዎች ወይም መስሌዎች ልፋ አያያዞች የሚካሄዱበት የሚችሉበት አገር ላይ አይደለም ያለነው። የኦሮሞ ህዝብ ከአገሪቱ ውስጥ

ተቀባይነት የሌለው ሰርተፊስ የሆነ ክፍ ነው የአምነስቲ ኢንተርናሽናል በኢትዮጵያ ላይ እን የሚነለው አልባልታ አቶ እምነቱ። ከዚህ በተጨማሪ የአምነስቲ የኢትዮጵያ ተመራማሪ ክሌር ቤስተን ለቪኦኤ በሰጡት ቃል እንደውም አፈና እየተካሄደ ያለው በመሰረቱ በኦሮሞዎች ላይ ወይም በኦሮሞ ተማሪዎች ላይ ብቻ አይደለም። በሁሉም የሕይወት መስኮች ያሉ የአሁኑን መንግስት አይደግፉም የሚል ጥርጣሬ የሚያድርባቸው ወይም የሚጣልባቸው ሁሉ ከአስተማሪዎች እስከ አዋላጆች፣ የመንግስት ሰራተኞች፣ ድምፃውያንና ሌሎች ፋት ስፋት ያላቸው በተለያዩ የሙያ መስኮች የተሰማሩ ሁሉ ናቸው የሚዋከቡት ወይም ስጋት ላይ ያሉት፣ ይህንን መንግስት አይደግፉም ተብሎ ግምት ወይም ጥርጣሬ ከተጣለባቸውም ብለዋል። በዋናነት ተዋከቡ ሊባሉ የሚገባቸው እነዚህ አምነስቲ ኢንተርናሽናል የሚባሉና እሱ እጀሬዎቹ ካሉ ነበር። ኢትዮጵያውያን በሀገሪቱ ውስጥ ያሉ ኢትዮጵያውያን የተወከቡበት፣ የተረበሹበት፣ የተበጠበቱበት የለም። አሁን እሶ የሚነግሩኝ እውነት ከሆነ አምነስቲ ኢንተርናሽናልና ሌሎችም አንዳንድ ከመብቶች ጋር ግንኙነት ያላቸው ድርጅቶች ላለፉት ሶስትና አራት ዓመታት ታግደዋል። ከኢትዮጵያ ኢትዮጵያ አይገቡም። በተለይ አምነስቲ ከ2011 ዓ ም ጀምሮ አይገባም ኢትዮጵያ። እና እንደዚህ እንደዚህ አይነት ተቋማት ገብተው እንዲፈትሹ እንዲመረምሩ ለምንድን ነው የማይደረጉት? ለምንድንስ ነው የታገዱት?

የኢትዮጵያን ጉዳይ ሌሎች ገብቶ ሊፈተፍቶ አይችልም፣ አይገባም። የኢትዮጵያን ጉዳይ መወሰን ያለበት ኢትዮጵያውያን። ቅድም አቶ ሰለሞን ነት ሳሀል የኦሮሞን ህዝብ ጉዳይ የሚወስነው የኦሮሞ ህዝብ ነው። ሌላ አምነስቲ ኢንተርናሽናል ወይ ሌላ ሌላ ምስ እንዲኖሩ ስለ ኢትዮጵያውያን የራሳቸውን እድል በራሳቸው መወሰን የሚችሉት የባህላዊ ስልጣን ባለቤት ራሳቸው ኦሮሞዎቹ ኢትዮጵያን ህዝቦች እንጂ አምነስቲ ኢንተርናሽናል አየለች ድርስ ናቸው። የእኛ ጉዳይ በእኛ ነው መፈታት ያለበት። ጥኑ አቋምን እነፍልያል ይቻላል አቶ እውነቱን አመሰግናለሁ። ይህ በአስራ አራት ሰላሳ አንድ መካከለኛ ሞገድ የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ ነው። በናይልሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አምሀሪክ መከታተል ትችላላችሁ። በፌስቡክና ትዊተርም ቪኦኤ አምሀሪክ ብላችሁ ተከተሉን እዚህ በዩናይትድ ስቴትስ ከአንድ አመት ተኩል በፊት በቦስተን የማራቶን ሩጫ ወቅት ጆሃርና ታመርሊን ሳርናይፍ የተባሉ ወንድማማቾች ፈጸሙት ከተባለው የቦምብ ፍንዳታ ጋር በተያያዘ ለመርማሪዎች ዋሽቷል በሚል ተወንጅሎ ለፍርድ የቀረበው ሮቤል ፊሊጶስ በሁለት ወንጀሎች ጥፋተኛ ሆኖ ተገኘ ብያኔውና ቀጣዩን ሂደት በተመለከተ አሉላ ከበደ የተከሳሹን ዋና ጠበቃ አቶ ደረጀ ደምሴ ቡልቶን አነጋግሯል። ቀጥሎ ይቀርባል። አቶ ደረጀ ደምሴ ቡልቶ ድጋሚ፣ ለጊዜው አመሰግናለሁ። አመሰግናለሁ። አቶ ደረጀ ለዳኝነት የተመረጡትና ጉዳዩን የመረመሩት አስራ ሁለት ሰዎች ሮቤል ፊሊፖስ ከተከሰሰባቸው ወንጀሎች በሁለቱ ጥፋተኛ ነው ብለው በይነዋል። እስኪ የብይኑን ጭብጥ ያስረዱን። ጥፋተኛ ነው የተባለው በየትኞቹ ነው? የተከሰሰባቸውና ጥፋተኛ ያልሆነባቸው የትኞቹ ናቸው? እሺ። በቦምቢንግ በማፈንዳት የተጠረጠረው ልጅ ትምህርት ቤት ክፍል ውስጥ ገብተው አንድ ቦርሳ እና ውስጡ ርችት ያለ ተቀጣጣሪ ይዘው ሲወጡ ሮቤል እዛ ክፍል ውስጥ ነበረ እና ከዛ በኋላ በሚጠየቅበት ጊዜ በመንግስት መርማሪዎች እዛ ክፍል ውስጥ አልነበርኩም፣ ቦርሳውንም አላየሁም፣ ርችቱንም አላየሁም፣ ይዘው ሲወጡም አላየሁም ብሎ ያለው ውሸት ነው። በተለያዩ ጊዜ ለሁለት መርማሪዎች ይህንኑ በመድገሙ በሁለት ካውንት በእያንዳንዱ አንቀጽ ስር በአንደኛው ሁለት አረፍተ ነገሮችን በውሸት መናገሩ፣ በሁለተኛው ደግሞ ወደ ሰባት አረፍተ ነገሮችን በውሸት ተናግሯል ተብለው ነው የተከሰሰው። ለአድማጮች ግልጽ እንድናደርግ ጥፋተኛ በሚያደርጉ ሁለት ክሶች ጥፋተኛ ሆነዋል። ልክ ነው። እያንዳንዱ ክስ ደግሞ አንደኛው ሁለት ስቴትመንት አለው፣ ሌላኛው ደግሞ ሰባት ስቴትመንት አለው። እነዚህ የተመረጡት ሰዎች እያንዳንዱን ውሸት የተባሉትን ትክክል ነው አይደለም ብለው መወሰን አለባቸው። ዳኛው ያንን አይቶ በመጨረሻ ላይ ምን አይነት ቅጣት ያስፈልገዋል የሚለው ላይ ይህ ልጅ የዋሸው ስለምንድን ነው የሚለውን በሚያይበት ጊዜ በጥፋተኝነት የተገኘው በምን ላይ ነው አይደለም የሚለውን ያን ያየዋል። ሮቤል የእምነት ቃል የሰጠበት የፈረመበትን ወረቀት አምጥተው እሱ አንድ ላይ ከነዛ ልጆች ጋር ተስማምቶ እንደ ማስረጃ የሚቀርብ ቦርሳ ሲወጣ አይቶ ከዛም በኋላ ውይይት ሲያደርጉ ተሳትፎ ሲጣልም እንደሚያውቅ አድርገው ነበር የከሰሱት። የተመረጠው ጁሪ አሁን የወሰነው ግን ስለ ብችቱ ማወቅ ያውቃል የሚለውን ጥፋተኛ አይደለም ብለዋል። ስለ ቦርሳው ያሰጠውን ውሸት ነው የሚለውን ጥፋተኛ አይደለም ብለዋል። ውይይትም እንዳላደረገ በዛ ጥፋተኛ እንዳልሆነ ነው ያሉት። በጥፋተኝነት ያገኙት ክፍል ውስጥ አልነበርኩም ያለውን ነው። ስለዚህ አሁን ክፍል ውስጥ አልነበርኩም ቢልም እዛ እንደነበረ ሰዎች ስለመሰከሩ በዛ ነው በጥፋተኝነት የፈረዱበት። ይሄ እንግዲህ ማስረጃ ሲወሰድ አላየሁም፣ ማስረጃውን አላቅም፣ እንደገና ይሄ ማስረጃ ሲጣል አላቅም ያለውን እንደ ውሸት መንግስት ያቀረበውን የእምነት ቃሉ ላይ ቢሆንም ጁሪው ያንን አልተቀበለ፣ አልተቀበሉትም። የወንጀሉ ተባባሪ ሆኖ መረጃ ለማሸሽ ወደ ተጠርጣሪው የትምህርት ቤት መኖሪያ ክፍል ወይም ዶርሚተሪ ውስጥ ገብተው ቦርሳውንና በቦርሳ ውስጥ የነበረውን ተቀጣጣይ ነገር ተጠርጣሪው እንዳያዝበት ለማሸሽ ካደረጉት ሁለት ተጠርጣሪዎች ጋር በተባባሪነት አልተወነጀለም። በዚህ በዛሬው ብይን በተባባሪነት አልተወነጀለም። ስለዛ ጉዳይም የማውቀው ነገር የለም ያለውን መንግስት እንደ ውሸት አድርጎ ነበር ያቀረበው እሱን እሱንም ውድቅ አድርገውታል። ውድቅ አድርጎታል። አቶ ደረጀ አሁን ያሏቸው ብይኖች ገደብ ሁለት ብቻ መሆኑ፣ ሁለት ክሶች ብቻ መሆናቸው ተጠያቂ ወይም ጥፋተኛ የተደረገባቸው፣ በዳኛው በሚሰጠው የመጨረሻ ፍርድ ውሳኔ ምን ፋይዳ ይኖራቸዋል? ምን አይነት ፍርድ እንዲጠብቀው ያደርጋል? ከወዲሁ የሚታወቅ ነገር ካለ? አዎ እንግዲህ አንድ ሰው የሚቀጣው ቅጣት ለመወሰን ፍርድ ቤት የሚጠቀምባቸው መመዘኛዎች አሉ። አንደኛው ይህ ሰው ያጠፋው ጥፋት ምንድን ነው ነው። መረጃ ሲሸሽ አይቶ አላየሁም ማለት እና ክፍል ውስጥ አልነበርኩም ማለት የተለያዩ ነገሮች ናቸው። መረጃ ሲሸሽ አይቶ አሸሰው የሚቀጣው እና አይ እኔ ክፍል ውስጥ መኖሬ ትዛለኝ ያለው ሰው የሚቀጣው የተለያየ ቅጣት ነው። ስለዚህ በእኔ አመለካከት ቅጣቱን ያቀለዋል። ሁለተኛ ሰውየው ከዚህ በፊት ወንጀል የፈጸመ ሰውዬ ነው አይደለም። ከዚህ በፊት ይህ ሰው በፍርድ ቤቱ ይታወቃል ወይስ አይታወቅም? በወንጀለኛነት ይህ ልጅ ከዚህ በፊት ምንም አይነት ወንጀል ውስጥ ገብቶ የማያውቅ ልጅ ነው። ጥሩ ሥነ ምግባር የነበረው ሰው ነው። ከዛ ውጭ ደግሞ ይህ ሰው ሕብረተሰቡ ያበረከተው ነገሮች አሉ ወይ እና ይህ ልጅ በተለያየ ጊዜ ኮሚኒቲ ኦርጋናይዜሽኖች ውስጥ እየገባ የራሱን ጊዜ በነጻም በበጎ አድራጊነት እየለገሰ የኖረ ሰው ስለሆነ በትንሽ እድሜውም ያ ሁሉ ይታያል። ምን አይነት የቤተሰብ ሳፖርት አለው የሚለው ይታያል። እና እንግዲህ በጣም ነገሩ ቀሎ፣ በጣም በተወሰነ በትንሽ ቅጣት ከተቻለ በአመክሮ እንድለቀቅ ሙከራ ይደረጋል። ከዛ በፊት ደግሞ ሌሎች የምናደርጋቸው ነገሮች ይኖራሉ። ሮቤል ፊሊጶስ፣ ከዚህ ቀደም የነበረው ታሪኩ እንዲሁም ባለፈው ሳምንት እንደገለጹልን የቀድሞ የማሳቹሴትስ አገረ ገዢ ለፕሬዝዳንታዊ ምርጫ መወዳደር ድረስ የደረሱት ማይክል ዱካከስ የቤተሰብ ወዳጅ በመሆን ስለሱ የሚያውቁትን እሳቸውን በምስክርነት እስከ መጥራት የሄዳችሁበት የክስ ሂደት እንደሆነ በአገር ደረጃም በተለይ በቦስተን የቦምብ ፍንዳታ የደረሰው አደጋ የተለየ ትኩረት የሚሰጠው እንደመሆኑ ክትትሉም ያን ሀል ክብደት እንዳለው ይታወቃል። ና በዜና ዘገባዎች እንደ ተመለከተው እስከ አስራ ስድስት አመት የሚደርሱ ቅጣት ሊበየንበት ይችላል እስከሚለው ድረስ ይሄዳል። ና ምን አይነት ተከታይ እርምጃ ትወስዳላችሁ? የቱን ያህል ስ ቅድም እንዳሉት በአመክሮ እስከ መለቀቅ ድረስ ቅጣቱን የማቅለል እድል አለ። አሁን ለምሳሌ ዛሬ ራሱ ይሄ ጁሪው ከወሰነ በኋላ እንደ ቀድሞ ወደ ቤቱ እንዲሄድ ነው የተፈቀደለት። ወደ እስር ቤት አልሄደም እና የቅጣቱ አይነት የሚወሰነው ከሶስት ወር ወይም ደግሞ ከአራት አምስት ወር በኋላ ነው። አሁን ለጃንዋሪ ሀያ ዘጠኝ ነው የተቀጠረው ግን ሊቀጠል ይችላል። እኛ የምንጠይቀው እንግዲህ በተለያዩ እናዘጋጃቸው ማስረጃዎች ይኖራሉ። በዛ የተደገፈ በአመክሮ እንዲለቀቅ እንጠይቃለን። እስከ አስራ ስድስት አመት ነው የሚለው ግን አስራ ስድስት አመት የመጨረሻው ማክሲመሙ ነው እና ዳኛው ከዜሮ እስከ አስራ ስድስት አመት የመፍረድ መብት አለው እና የምን አይነት ሴንቴንስ እንደሚሰጠው እርግጥ መናገር አይቻልም። ያው እኛ የምንዘጋጀው ግን በተቻለ መጠን በአመክሮ እንዲለቀቅ ነው። መልካም አቶ ደረጀ ደምሴ ቦልቶ የሮቤል ፊልጶስን የመጨረሻ የፍርድ ውሳኔ ወይም ቅጣት ሁኔታ አስመልክቶ መልሰን በሌላ ቃለ መልስ እንደምናገኙ ተስፋ አድርጋለሁ። ለአሁኑ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። አድማጮች የምሽቱ ስርጭታችን እዚህ ላይ አበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25ና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደ እንደገና እንገናኛለን። ፕሮግራሙን የመራልን ሀይሉ ታምራት ነው። በነገው ፕሮግራማችን እስክንገናኝ በደህና ቆዩን። I love uppercut I